የወጣቶች ዓለም ለስብሰባ ወደ ጀርመን የቦን ከተማ መዘጋጃ ቤት አድራሻ ለመግባት ብዙ ግርግር አለ። የቦን ከተማ የፍሪድሪክ ኤቨርት ትምህርት ቤት ተማሪዎች በሩ እስኪከፈት እየጠበቁ ነው። ወንዶቹ ጥቁር ሱፍና ነጭ ሸሚዛቸውን አድርገዋል። አንዳንዶች እንደውም ከርባትም አስረዋል። ሴቶቹም በፊናቸው ቀሚስ ወይም ሱሪያቸውን አድርገው እንደ ትልልቆቹ ወይዘሮ ፖለቲከኞች ዘንጠዋል። ምክንያቱም ስብሰባው የባለስልጣናት ነው። ከጥቂት ደቂቃዎች በኋላ ሁሉም የአውሮጳ የምክር ቤት የህዝብ ተወካዮች አባላት ይሆናሉ። ሎትሮ ስለ ቦን ከተማ ጉዳይ ውይይት በሚደረግበት አዳራሽ ዛሬ የአውሮፓ ህብረት ወቅታዊ ርዕሰ ጉዳዮች ተቀምጠዋል። በምስራቅ አፍሪካ የተከሰተው ድርቅ፣ አለም አቀፍ ሽብርተኝነትን መዋጋት፣ ከቱርክ ጋር ህብረቱ ያለው ግንኙነት፣ ሌላም ሌላም። እድሜያቸው ከ14 እስከ 16 የሚሆኑ 135 ተማሪዎች ብራስልስ የሚሰበሰቡትን ፖለቲከኞች ለመምሰል ይሞክራሉ። ለአንድ ሳምንት ያህል የፈረንሳይ፣ የጀርመን፣ የግሪክ የምክር ቤት አባል ብሆን ኖሮ ይላሉ። የምክር ቤቱ የድርድር አጀንዳ የተከፈተው በምስራቅ አፍሪቃ ጉዳይ ነው። በሚሊዮን የሚቆጠሩ አፍሪካውያን ስለተጠቁበት ድርቅና በታጣቂዎች መካከል በተደጋጋሚ ስለሚከሰቱ ግጭቶች ጉዳዩን ከመገናኛ ብዙኃን የሰሙት ወጣቶች የአፍሪቃ ህብረት ምን ማድረግ ይችላል? ብለው ይመክራሉ። የተወሰኑት ተማሪዎችም በጋራ ያሰባሰቡትን የመፍትሄ ሀሳብም ለተሰብሳቢው ያሰማሉ። የውሃ ማውጫ ጉድጓድ መገንባት፣ ከሀገሪቱ ጋር ነጻ የንግድ ስምምነት መድረስ፣ የአውሮፓ ህብረት የግጭቶች የመፍትሄ ሀሳብ አፈላላጊ መሆን ከቀረቡት የመፍትሄ ሀሳቦች መካከል ናቸው። ከዚም በቀረቡት ሀሳቦች ላይ ወጣቶቹ ትችት ይሰነዝሩ ጀመር። ዚ ዛግን ዲ ኢዩ ዘል አልስ ፓሲቨር ስትራይት ሽሊስተር አንግ አጊር። የአውሮፓ ህብረት የግጭቶች መፍትሄ አፈላላጊውን የሚል ሀሳብ ቀርቧል። ነገር ግን እንዴት ብለው ነው አደገኛ በሆነና ጦርነት ባለበት ቦታ ድርጅቶች ጥቃት ቢሰነዘርባቸው የሚከታተሉት? ይህ ብቻ አይደለም ይላል ከጊዜያዊው የምክር ቤት አባላቱ አንዱ፣ በውስጡ ያለውን ፍርሃት እንደምንም እየዋጠና ድምፁን ጎላ እያደረገ የውሃ ማውጫ ጉድጓዶችን፣ ቦዮችን፣ ቱቦዎችን የመሳሰሉትን በመቆፈር ብዙ ገንዘብ የሚያስወጣ እርዳታ ከማድረግ ይልቅ ለጊዜው እነዚህ ሰዎች በየዕለቱ ንጹህ ስለሚያገኙበት መንገድ መወያየት ያስፈልጋል። እዚህ ላይ መጨመር የሚፈልገው ነገር እነዚህ እቅዶች አንድን መንግስት ከሌላኛው የበለጠ ስልጣን በመስጠት ግጭት ሊያስነሱ እንደሚችሉ ነው። ይህ ግጭት ደግሞ ጭራሽ ጦርነት ሊያስነሳም ይችላል። ስለዚህ የአውሮፓ ህብረትን ከሩቁ ለመመልከት አዳጋች አድርጓል። በዚህ ሁኔታ ክርክሩ ተጧጧፏል። የአየርላንድ ጊዜያዊ የምክር ቤት ተወካይ የሆነችው ሌላኛዋ ተማሪ ተነሳች። የአውሮፓ ህብረት ድጋፍ የሚሰጠው የተወሰኑትን ሀገራት መርጦ አይደለም፣ ድጋፋችን ለሁሉም አገሮች ነው የሚሆነው በማለት ቀጠለች። አስቀድሞ ስለ ፖለቲካው መረዳት ያስፈልጋል። የአውሮፓ ህብረት በቀጥታ በተጋጩት ሀገራት መካከል ሳይገባ ሀገራቱ አለመግባባታቸውን በኃይል ሳይሆን በሰላም ለመፍታት እንዲችሉ እድሉን ይፈጥርላቸዋል። ለዘጠነኛ ክፍል ተማሪዎቹ ብዙ ነገሮች ግልጽ አይደሉም። የትኛው ሰራዊት ነው ኃላፊነት የሚወስደው? የአውሮፓ ህብረት ጦር የለውም ይላል አንዱ። ሙስና መስፋፋቱን በምን ማረጋገጥ እንችላለን? ይላል ሌላኛው። ትላልቅ የውሃ መተላለፊያ ቧንቧዎች በሀገሪቱ መሬት ቢዘረጋ ፈቃደኞች ናቸው? የሚሉ ሌላም ሌላም ጥያቄና ሀሳቦች ተሰነዘሩ። የምክር ቤቱ ቦርድ ድርድሩ መስመሩን ጠብቆ መሄዱን ይቆጣጠራል። ሁሉም ተከባብረውና አንቱ እየተባባሉ ነው የሚወያዩት። ለውጥ የሚሹ ነገሮች በጽሁፍ ነው የሚቀርቡት። የድምፅ አሰጣጥና ምርጫውም እውነታውን የመሰለ ነው። ዓላማው አስመስለው ተማሪዎቹ እውነተኛውን ዲሞክራሲ በተግባር እንዲያዩት ለማድረግ ነው። ተማሪዎቹ አንድ ወረቀት ላይ የጋራ አቋምን የሚያንጸባርቅ ሀሳብ በጽሑፍ ለማቅረብ ምን ያህል አድካሚ እንደሆነ እንደዚህ በተግባር ይማራሉ ይላሉ የተማሪዎቹ የፖለቲካ መምህር ማርኩስ ማተር። በትምህርት ቤታችን ዘጠነኛ ክፍል ላይ የፖለቲካ ትምህርት በተወሰነ ደረጃ ነው የሚሰጠው። ይህ ፕሮጀክት ተማሪዎቹ ለትምህርቱ ፍላጎት እንዲያድርባቸው ተብሎ የተዘጋጀ ነው። አስተማሪው እቅዳቸው የተሳካ ይመስላል። ተማሪዎቹ ለጉዳዩ ትኩረት ሰጥተዋል። የመፍትሄ ረቂቁን ባዘጋጀንበት ወቅት ስለ ወቅታዊ የአውሮፓ የፖለቲካ ሁኔታ ለመገንዘብ ችለናል። ስለዚህ ለወደፊት የሚጠቅመን ብዙ ነገር ተምረናል ብዬ አምናለሁ ይላል የ14 አመቱ ኢቴኔ እሱ እንደሚለው እንደ ቀልድ ስለ ፖለቲካ ሁኔታ ብቻ ሳይሆን የተማረው አሁን ከበፊቱ በተሻለ መልኩ ሀሳቡን መግለጽና መወያየት ችሏል ሌላኛው ተማሪ ፊቴ ደግሞ ጠዋት በምክር ቤቱ ስለተወያዩት ጉዳይ ከትምህርት ቤት በኋላም ከጓደኞቹ ጋር የሚወያይበት ርዕስ አግኝቷል ቤን ደግሞ በፖለቲካ ጉዳዮች ላይ እንዴት መወያየት እንደሚቻልና በጋራ መፍትሄ እንደሚፈለግ ተምሬያለሁ። ወደፊት በፖለቲካ ጉዳይ ይበልጥ ተሳትፎ ለማድረግና ምናልባትም በሥራው ዓለምም በዚሁ መሳተፍ ፈልጋለሁ። ሉዊዘ በአውሮፓ ፓርላማ ሞዴል ስትሳተፍ አሁን አራተኛ ጊዜዋ ነው። ከመላው ጀርመን ከተሰባሰቡ ተማሪዎች ጋር ለመወያየት በርሊን ከተማ ድረስ ሄዳለች። በመጀመሪያ የተረዳሁት ነገር ቢኖር በእኛ ዕድሜ ወይም ከእኛ በታች ላሉ ልጆች ፖለቲካ አስደሳች ሊሆን መቻሉ ነው። ውስብስብ የሆኑ ነገሮችን መረዳትና ማገናዘብ ይቻላል። ምንም እንኳ ወጣት ቢኮንም ስለ ጉዳዩ ማሰብና ሀሳብ መስጠት ይቻላል። እና ከዛን ጊዜ ጀምሮ ፖለቲካ ያስደስተኛል። መረጃም ለማግኘት እጥራለሁ። የ11ኛ ክፍል ተማሪዋ ሉዊዝ ማርቲን ና ጊዘነ የምክር ቤቱ የቦርድ አባላት ናቸው። ይህንን ስልጣን ያገኙት የአውሮጳ ንብረት አስመስለው ሲወያዩ በቂ ልምድ ከቀሰሙት ተርታ ስለተሰለፉ ነው። ሁሉም አሁን ፖለቲከኛነትን አስመስለው ብቻ ሳይሆን ወደ እውነታው የፖለቲካ ዓለም ገብተው የፓርቲ አባል ሆነዋል። በፖለቲካው ዓለም መሳተፍ የሁሉም ፍላጎት አይደለም። አንዳንዶች ፊትለፊት ቆመው ንግግር ሲያደርጉና ምክር ቤቱ የሰጣቸውን መብት ለማሳየት ሲሞክሩ ሌሎች ከኋላ ደብሯቸው ያዛጋሉ። ለሁሉም ተማሪዎች ግን ይህ ፕሮጀክት የትምህርታቸው አንድ ክፍል ነው። የተማሪዎቹ ተሳትፎ ተገምግሞ ውጤት ይሰጥበታል። መምህራቸውን ይበልጥ የሚያስደስታቸው ግን በተማሪዎቹ አስተሳሰብ ላይ የሚጭሩት የፖለቲካ ፍላጎት ነው። ከነዚህ 135 የዘጠነኛ ክፍል ተማሪዎች መካከል 20 በመቶ ወደፊት በፈቃደኝነት ጋዜጣ የሚያነቡ ወይም ዜና የሚከታተሉ ከሆነ አሊያም ደግሞ በዚህ ልምምር ተካፋይ የነበረች አንዲት ተማሪ እንደነገረችኝ፣ መምህር፣ ትናንት በቴሌቪዥን አንድ የምክር ቤት ዘገባ አይቼ ነበር፣ ሁሉም ነገር ገብቶኝ እስከ መጨረሻው ተከታተልኩ ስትለኝ፣ ፕሮጀክቱ ጥሩ ነበር ያስብለኛል ይላሉ መምህር ማርኩስ ማተር። ጊዜያዊው የአውሮፓ ህብረት ተወካዮች በዛሬው አጀንዳቸው የተወያዩበት ለምስራቅ አፍሪቃ ድርቅ መፍትሄ ማፈላለግ ሀሳብ በመጨረሻ ድምጽ ተሰጥቶበታል። ድርቅን ለመከላከል የአውሮፓ ህብረት የሚኖረው የምስራቅ አፍሪካ ተሳትፎ ባገኘው መጠነኛ ድምጽ ምክንያት ለጥቂት ሳይጸድቅ ቀርቷል። ለአንዳንዶች ሀሳቡ በቂ መፍትሄዎችን ይዞ አልቀረበም። አንዳንዶች ደግሞ ህብረቱ ብዙ ጣልቃ ሊገባ አይገባውም ባይ ናቸው። ለሌሎቹ እቅዱ ተጨባጭ መስሎ አይታያቸውም። ዞሮ ዞሮ በመጨረሻ ሁሉም የራሳቸው የሆነውን ሀሳብ ይዘዋል። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።